በቻይና ሀገር ውስጥ እጅግ ታዋቂ በሆነውና ፍቅረኛሞችን በሚያገናኘው የዴቲንግ ሾው ላይ ይህ የምትመለከቱት ወጣት ከ300 ሚሊዮን በላይ የቻይና ገንዘብ ሀብቱን ደብቆ እውነተኛ ፍቅርን ለመፈለግ በዚህ የዴቲንግ ሾው ላይ ይገኛል። ልክ በመድረኩ ላይ እንደወጣ እውነተኛ ማንነቱን በመደበቅ ረጋ ባለ ስሜት ለምርጫ ለተቀመጡት ቆነጃጅት እና ለታዳሚው ሕዝብ ራሱን ማስተዋወቅ ይጀምራል። ሰላም ለሁላችሁም እኔ 32 ዓመቴ ነው። እናም በጥበቃ ስራ ላይ ተሰማርቼ እገኛለሁ። በወርም 3800 የቻይና ገንዘብ ይከፈለኛል። ዛሬ እዚህ የተገኘሁት ቆንጆ፣ ተሰጦ ያላትና መልካም የሆነች ፍቅር ጓደኛ ለመፈለግ ነው። አመሰግናለሁ። ገና ተናግሮ ሳይጨርስ አብዛኞቹ ሴቶች ምርጫችን አይደለህም ሲሉ የምርጫ መብራታቸውን አጠፉበት። ከሴቶቹ መካከል በቁጥር ሀያ የተወከለችው ከሁሉም ቀድማ በመጀመሪያ መናገር ጀመረች። አንተ ወጣት ነህ። ለምንድን ነው የጥበቃ ሥራ መሥራትን የመረጥከው? እንዴት አይደብርህም? እንዴት ይችን ትንሽ ወር ክፍያ ይዘህ እዚህ ፍቅረኛ ፍለጋ ትመጣለህ? እንዴት ራስክን አታውቅም? ገና እኮ ሰላሳ ሁለት ዓመት ነው። ምንድን ነው ጥሩ ሥራ ከመፈለግ የከለከለ? ጭራሽ በዕድሜ የሸመገሉ ሰዎች የሚሠሩትን ሥራ ለመሥራት መረጥክ። እውነቱን ልንገርህ፣ አንተ እዚህ ፍቅረኛ ማግኘት ትችላለህ ብዬ አላስብም። ምናልባት እዚህ ሀብታም ሴት ፈልገህ የመጣህ ይመስለኛል፣ መኪናና ቤት እንድትገዛልህ እውነታው ያ ነው ስትል ተሳለቀችበት። ወጣቱ ቢሊዮነርም እጅግ በተረጋጋ ስሜት አዎ፣ ጥበቃ ነው የምሰራው። እኔ የትኛውንም ስራ ዝቅ አድርጌ አልመለከትም። ሁሉም ሙያ የራሱ ጥቅም አለው። እናም ሁሉንም ሙያ ማክበር አለብን። በአሁኑ ሰዓት የጥበቃ ስራ ለእኔ ተጨማሪ ነፃ ጊዜን ስለሚሰጠኝ ራሴን ለማሻሻልና ለመማር እጠቀምበታለሁ ሲል ይመልስላታል። በቁጥር ሰላሳ የተወከለች ሌላ ሴት አንተ ሰላሳ ዓመት ነው ግን ገና እየተማርክ ነው። ትቀልዳለህ እንዴ? በአንተ ዕድሜ ያሉ ወንዶች እኮ ቤተሰብ መስርተው ተረጋግተው እየኖሩ ነው። ለመሆኑ ምንድን ነው የምትማረው? እኔ እዚህ ከምትመጣ ትክክለኛ ስራ ብትፈልግና ጠንክረህ ብትሠራ ይሻልሃል ባይ ነኝ ስትል ተሳለቀችበት።